ማህበራዊ መገናኛ ዘዴዎች ቅኝት። ጤና ይስጥልኝ አድማጮች። የማህበራዊ መገናኛ ዘዴው ተጠቃሚዎች በየጊዜው በፖለቲካው፣ ማህበራዊና ኢኮኖሚያዊ እንዲሁም ሃይማኖታዊ ጉዳዮች ላይ መወያየት አስተያየት መለዋወጡን አጠናክረው ቀጥለዋል። ባሳለፍናቸው ቀናትም በርካታ ጉዳዮች የብዙዎችን ትኩረት ስበው ሲያወያዩ አስተውለናል። በእለቱ ጥንቅር ሶስት ርዕሰ ጉዳዮች ላይ ከተሰጡት ጥቂቶቹን መራርጠናል አብራችሁም ቆዩ። የኮሮና ተዋሲ ወረርሽኝ ከተከሰተና በአብዛኛዎቹ ሀገራት ሰዎች በቤታቸው እንዲወሰኑ ካስገደደ ወዲህ በመላው ዓለም የሚፈጸሙ ፆታዊ ጥቃቶች መበራከታቸውን የተባበሩ መንግስታት ድርጅትም ሆነ የዓለም የጤና ድርጅት ይፋ አድርገዋል። ኢትዮጵያ ውስጥ ከሰሞኑ ከወረርሽኙ ጋር ተያይዞ በሁለት ወራት አንድ መቶ አንድ ሕፃናት መደፈራቸውን የአዲስ አበባ ሴቶችና ሕፃናት ጉዳይ ቢሮ ኃላፊ ወይዘሮ አልማዝ አብርሃም በመገናኛ ብዙም በተካሄደ ፆታዊ ጥቃትን በተመለከተ ውይይት ላይ ገልጸዋል። ይህን አስመልክተው ብዙዎች ቁጭት፣ ቁጣቸውን ያዘለ አስተያየታቸውን በማህበራዊ መገናኛው አስነብበዋል። መረጃውን ጠቅሰው ፍሬዎት መለሰ በፌስቡክ በሰጡት አስተያየት ለወሲባዊ ጥቃት ከተጋለጡት ውስጥ የ14 እና የ17 ዓመት ሴቶች በአባታቸው የተደፈሩ እና በመጠለያ የሚገኙ መሆናቸውን ከተደፈሩት ሴት ህጻናት በተጨማሪም 57ቱ ዕድሜያቸው ከ15 ዓመት በታች የሆኑ ወንድ ልጆች እንደሆኑ አስታውሰው እንግዲህ ለሴት ልጅ ከቤቷ ሌላ መሸሸጊያ፣ ከአባቷ ሌላ መከታ ከየት ልታገኝ ነው የሚል ጥያቄ አቅርበዋል። ትዕግስት ዋሪው በበኩላቸው እረ የምንሰማው ሁሉ የሚያሞነ እናት ልጇ ለአባት ጥላ መሄድ ካሰጋት ምንድን ነው ሊሆን የሚችለው? መከታዋ አባት በአይነ ቁራኛ የሚታይ ጠላት ከሆነ እናቶች ወይ መላው ምንድን ነው? ወደ ህግም ወደ ፈጣሪም እረ ንጩህ ነው ያሉት። አባቴ የጠባቂ ነው ገዳይ መሆን የለበትም የሚሉት ሮዝ መስቲካ ደግሞ ፍትህ ይጠይቃሉ። የህፃናቱ መደፈር ከሪፖርትነት መዝለል አለበት። በሁለት ወራት ውስጥ የተመዘገቡ 101 ሕፃናት ናቸው። ስለዚህ አንድ መቶ አንዱ ደፋሪዎች ወደ እስር ቤት ወርደዋል የሚል ዜና መስማት ያስፈልጋል። ሌላው ደግሞ ይቀጥላል ሲሉ ግሩም ተክለ ሃይማኖት እንዲሁ ህጉ ላይ እያተኩራሉ። በህፃናት እስከ መቼ እንዲህ አይነት ግፍ አባት የወለዳትን ህፃን ደፍሮ ይሰቀጥጣል። አንዳንዴ ሳስበው ችግሩ ህጉ ላይ ይመስለኛል። ሰይጣን አሳሳተው ገለመሌ ከሚባለው ውጪ ማለቴ ነው። እንደነዚህ አይነት ሰዎች ሞት ያንሳቸዋል። በእኛ ሀገር ለእንደዚህ አይነቱ ዋልጌዎች ህግ የለም። ልጆችን የሚደፍሩ ሰዎች የሚቀጡበት ህግ ሊሻሻል እንደገና ሊታይ ይገባል ብለዋል። ኪዳኔ መካሻ ህጉ አለባይ ናቸው። በህግ ተደንግጓል። በወንጀል ህጋችን መሰረት ከአስራ ስምንት ዓመት በታች ያሉ ህፃናት ወንድም ሴትም ለግብረ ስጋ ግንኙነት ፈቃዳቸውን መስጠት አይችሉም። ስለዚህ ከ18 ዓመት በታች ካሉ ሕፃናት ጋር ፈቃደኛም ሆኑ ተገደው ወሲብ መፈጸም ወይም መሰል የግብረ ስጋ በደል መፈጸም በወንጀል ያስቀጣል። በጉዳዩ ላይ አስተያየታቸውን በትዊተር ያጋሩት ዶክተር ምህረት ደበበ ደግሞ ህፃን ልጅን መድፈር ፈጣሪን መድፈር ነው። ህፃንን በስድብና በዱላ ማጥቃት ፈጣሪ መስደብና መደብደብ ነው። ይህም በሚያደርገው ሰውና ሲደረግ በዝምታ አይቶ እንዳላየ በሚያልፍ አማይነይም ባይ ማህበረሰብ መካከል ምንም አይነት ልዩነት የለም ነው የሚሉት። እሱ ባለው ሰለሞን ደግሞ ሞራል አልባ ህዝብ ኮደን ባዘቦት የማንደፍር ይመስል ኮሮናን መጠበቁ ይህን እኮ ልጁን የደፈረው አባት ጋቢውን አመሳቅሎ ወይም ጀለብያውን ነስንሶ ቤተክርስቲያን ወይም መስጊድ ይሄዳል። ዶክተር በድሉ አቅጅራ እንዳለው የሞራል ልዕልናችን ስላልተገለጠ ነው እንጂ መቀመቅ ገብቷል። የሁሉም ነገራችን ምንጩ እሱ ነው። ልጁን ደፋሪ አባት ያለበት ማህበረሰብ በብሔር ወይም በሃይማኖት ተቧድኖ ቢሞሻለቅ በፖለቲካ ቢቋሰል አይገርምም። ስናሳፍር በማለት ትዝብታቸውን በፌስቡክ አጋርተዋል። ሌላው የማህበራዊ መገናኛው መነጋገሪያ ሆኖ የሰነበተው የዛሬ ስድስት ወር ገደማ ከደምቢዶሎ ዩኒቨርሲቲ ወደ ቤተሰቦቻቸው ለመሄድ መንገድ ጀምረው መታገታቸው ውሎ አድሮ የተሰማው ተማሪዎች ጉዳይ ነው። አረሳ አረሳናቸውም፣ የሚሉት እነዚህ ወገኖች ግንቦት 24 ቀን ተማሪዎቹ ከታገቱ ስድስተኛ ወራቸውን እንደያዙ በማመልከት የማህበራዊ መገናኛ ዘመቻ አድርገዋል። አስተያየታቸውን ከሰጡት መካከል በአዲስ አበባ ዩኒቨርሲቲ በየሎ ሙቭመንት የተሰኘው ስብስብ በፌስቡክ እና ትዊተር ገጹ የተማሪዎቹን ስም በመዘርዘር ስድስት ወራት አለፉ፣ ልጆቻችን የት ገቡ? የሎ ሙቭመንት አሁንም ስለ ተማሪዎቹ ግልጽ ምላሽን ትጠይቃለች በማለት በዝምታም መቶ አርባ ቀናት ማለፋቸውን አጽንኦት ሰጥቶ አስታውሰዋል። ምንድን ነው የተፈጠረው? ማን ያገታቸው? ተማሪዎቹ የታሉ? ምን እያደረጋችሁ ነው? በማለት በፌስቡክ የጠየቁት ጴጥሮስ አሸናፊ ከበደም ተማሪዎቹን መልሱልን ልጆቻችን የት ገቡ ኢትዮጵያ ሲሉ ጠይቀዋል። ደረጀ ይህ ዓለም ደግሞ በትዊተር ለተማሪዎቹ እና ለቤተሰቦቻቸው ፍትህ ይላሉ ፍትህ በማያውቁትና በሌሉበት ነገር ባረመኔዎች ታግተው አሰቃቂ መከራ እየደረሰባቸው ላሉ ንጹሀን የዩኒቨርሲቲ ተማሪዎች ፍትህ። ስድስት ወር ሙሉ ማቅ ለብሰው በሰቀቀን ለሚያነቡ ወላጅና ቤተሰቦቻቸው አለንላቸውን በላቸው። ብሪንግ ባክ ስቱደንትስ ተማሪዎቹን መልሱልን። ኖሃ ኤ የተባሉ የትዊተር ተጠቃሚ ተማሪዎቹ የትገቡ ብለው በአጭሩ ሲጠይቁ ጁኒየር ረቡኔ የተባሉት ደግሞ የደምቢ ዶሎ ዩኒቨርሲቲ ተማሪዎች መታገታቸው ይፋ ከሆነ ስድስተኛ ወሩን ግንቦት ሃያ አራት ቀን 2012 ዓ ም አስቆጥሯል ልጆቻችን የት ገቡ ብዙ ጊዜ ሴት ልጅ ሁሉም ነገር ናት ሲባል እሰማ ነበር ግን ይህ እውነት አይደለም ብለዋል ዮናስ አበበ በትዊተር ምስኪን ታጋቾች የደረሱበት ሳይታወቅ ወላጆች በሀዘን ብዛት ለበሽታ ተዳርገው ለዜጎች ደህንነት ኃላፊነት ሊወስድ የሚገባው መንግስት ወይም ቡድን ይህ ነው የሚባል መልስ እንኳ ሳይሰጥ መንፈቅ ሞላ። ተማሪዎቹ የት ገቡ በማለት ጠይቀዋል። ምኒሊካዊ ጥቁር ሰው የሚል ስም ያላቸው የትዊተር ተጠቃሚም እርዳታ ያጡት አጋቾች የምትንሰፈሰፍ በሰቀቀን ያለች እናት ግራ የገባው አቅም ያጣባት ካሉ በኋላ ተማሪዎቹ የት ገቡ የሚለውን ጥያቄ እሳቸውም ደጋግመው ጠይቀዋል። አንድ ሰሞን ጣና ሐይቅን ከወረረው መጤ ውኃ ላይ አረም ለማጽዳት ይደረግ የነበረው ቅስቀሳና የተለያዩ ወገኖች እንቅስቃሴ ያስገኘው ውጤት ምን እንደሆነ ጥያቄ በማቅረብ አሁን ላይ ሐይቁ በተስፋፋበት እምቦጭ ምክንያት ሕልውናው አጠያያቂ መሆኑን የሚያሳስቡ አስተያየቶች እየተሰሙ ነው። እምቦጭም በኬሚካል ማጥፋት አይገባም የሚሉት ፍሬዎት ፌሪ ብዙዎች የሚያነሱትን ጥያቄ ይጠይቃሉ። እምቦጭን ሊያጠፋው የሚችል ኬሚካል ቢኖርም በኬሚካል ማጥፋት አይቻልም። ምክንያቱም በዙሪያው ብዙ ሕዝብ ለመጠጣት ይጠቀመዋል። ሲቀጥል በውስጡ ያሉት አሳዎች ይጠፋሉ። በሰው ጉልበት እንዳይሞከር ኮሮና ምቀኛ ሆኖናል። በዚህ ሁኔታ መፍትሄ ይሆናል ብዬ የማስበው ከዚህ በፊት አረሙን የሚነቅል ሞተር የተገጠመለት ጀልባ ይሁን መኪና ነገር ነበር፣ ከምን ደረሰ በማለት ጠይቀዋል። ያንተነ ተስፋ ያስተያየት ደግሞ ያደረባቸውን ጥርጣሬ ያሳያል። በ24 ሰዓታት ውስጥ አረሙን የሚያጠፋ መድኃኒት አለኝ ያለውን ግለሰብ የሚሰማው የጠፋው ለምንድን ነው? መንግስት መድኃኒቱን የቀመምክባቸውን ተክሎች ካልነገርከኝም ብሎ የሚገዳደረውስ ለምንድን ነው? ፈጠነ ሰይድም ይጠይቃሉ። ሰው ሰራሽ ሀይቅ ለመገንባት ቢሊዮን ብር እየተመደበ የታላቁ ህዳሴ ግድብ ማህፀን የሆነው የተፈጥሮ ሀይቃችንን ለመታደግ ምን ነው እጃጠረን? ዳግም፣ አሰፋ በፌስቡክ የአማራ ክልል መንግስት ጣናን ለመታደግ አቅም እንዲሁም ገንዘብ ከሌለው ህዝብ ገንዘብ እንዲያዋጣ የባንክ አካውንት ይክፈት። አይናችን እያየ የጣና ሐይቅ እንዲደርቅብን አንፈልግም ሲሉ፣ ኑር ሁሴን በበኩላቸው የተዋጣው ብሬት ሄደ በማለት ይጠይቃሉ። አለም ፀሐይ ፈንቴ ደግሞ በጣም ያሳዝናል የተፈጥሮ ሀብት ሲጠፋ ማየት የቱሪስት መስህብ የህዝብ መዝናኛ፣ ለገበሬው፣ ለቤተ ክርስቲያን እረ የስንቱን ውበት ጸጋ የያዘ ነገር እንደ ቀላል ጸጥ ሲባል ሲሉ ቁጭ ታዘል አስተያየታቸውን አካፍለዋል። አድማጮች፣ እኛም ለእለቱ ያለውን በዚሁ አበቃን። ደህና ምሹ።